በጅዳ የንጉሥ አብደላ ስፖርት ማዘውተሪያ አልጆኋራ ተብሎ በሚታወቀው የኳስ ሜዳ የሳውዲ ታዋቂ እግር ኳስ ክለቦች በአልአህሊ ና በአልባጥል በተደረገውን ጨዋታ የሳውዲ ሴቶች ከቤተሰቦቻቸው ጋር በሆን ለመጀመሪያ ጊዜ በተዘጋጀው ቦታ ሆነው ጨዋታውን ታድመዋል። የሳውዲ ሴቶች በታደሙበት የመጀመሪያ ጨዋታ አልአህሊ አልባጥልን አምስት ለዜሮ በሆነ ከፍተኛ የግብ ልዩነት አሸንፎታል። በሁለቱ የሳውዲ ቡድኖች መካከል ከተደረገው ጨዋታ ይልቅ የመገናኛ ብዙኃን ቀልብ የሳበው ግን የሴቶች ታሪካዊ ተሳትፎ መሆኑን ከቦታው በመገኘት ለመታዘብ ችያለሁ። በጨዋታው ለመታደም ጨዋታው ከመጀመሩ ከሰዓታት በፊት ጀምሮ በኳስ ሜዳው አስቀድሞ የተገኙት በመቶዎች የሚቆጠሩ የሳውዲ ሴቶች የሚደግፏቸውን ቡድኖች ባንዲራ በተምጠሚያዝ ስካርፍ አርማ መለዮ በመያዝ ደስታቸውን ሲገልጹም ተስተውለዋል። ከቤተሰብ ጋር የታደሙት ሕጻናትና ጎልማሶች በበኩላቸው የፊት ገጻቸውን በሚደግፏቸው ቡድኖች አርማ ቀለም በመቀባት ለታሪካዊ ኳስ ውድድር ግድቅ ሰጠውት ነበር። በኳስ ሜዳው የተገኙ ቤተሰቦች ልዩ የመቀመጫ ቦታ የተዘጋጀላቸው ሲሆን በእረፍት ሰዓት መዝናኛና የጸሎት ቦታን ጨምሮ ተዛማጅ መስተንግዶ በኳስ ሜዳው ውስጥ ተዘጋጅተው ጠብቋቸዋል። በዕለቱ በተደረገው ጨዋታ የተጋጠሙት ሁለቱ ቡድኖች ከፍ ያለ ፉክክር የማይታይባቸው ናቸው ተብሎ በመገመቱ የሴት ሳውዲዎች ተሳታፊ ቁጥር ከፍ ያለ ይሆናል ተብሎ ባይጠበቅም ጨዋታውን ለመታደም የመጡ ሴቶችና ቤተሰቦች ቁጥር የሚገመተው በላይ ከፍ ማለቱን ለመመልከት ችያለሁ። ሳውዲ ሴቶች የተሰማቸው ደስታ ከመጠን ያለፈ መሆኑን በተለያየ መንገድ ሲገልጹም አስተውያለሁ። አስተያየታቸውን ከሰጡት መካከል እንዲያውም ይህ ውሳኔ ዘገያ ያሉት አንዲት ሳውዲ እናት ሲናገሩ ይህ ሆን የነበረበት ከዚህ ቀደም ነበር። የትኬቱ አቆራረ ሰልፋ እየያዙ አጠቃላይ ዝግጅቱ እንዲህ ከሆነ ሴት ወደ ኳስ ሜዳ እንዳትገባ የሚከለክላት ምንም አይነት ምክንያት አልነበረም። የመጣሁት ከልጄ ጋር ነው። በጣም ደስ ይላል። እናንተም ልጆችን ማየት በጣም ደስ ይላል። ቦታው በጣም ያምራል። ከቦታ ቦታ እግራችንም እናፍታታለን፣ እንቀሳቀሳለን። ይህን ያደረገልን ፈጣር የተመሰገነ ይሁን በማለት አስተያየት ሰጥተዋል። ታዳጊ ልጃቸውን ይዞ በሜዳ የተገኙት አንድ አባት በበኩላቸው አሁን እጅግ በጣም ደስተኛ ነኝ በማለት ንግግራቸውን ጀምረው በመቀጠል ይህች የምታያት ል ሬና ናት። ሁሉ ነገር ጥሩ ነው። ይህንን ታሪካዊ ቀን ለመታደም ነው የተገኘ ነው። ታዳጊ ልጃቸው በበኩሏ በጣም ጓጉቻለሁ እጅግ በጣም ደስተኛ ነኝ ከፈጣሪ ጋር ይህ ሁኔታ ጥሩ ጅማሬ ይሆናል ብዬ ገምታለሁ በማለት እኔ እጅግ በጣም ደስተኛ ነኝ ያለው ሌላ ወንድም በበኩል የተሰማውን ደስታ ሲገልጽ ሁሌ እዚህ ኳስ ሜዳ የምመጣው ከጓደኞች ጋር ነበር ከቤተሰብ አባል ጋር ተሰባስቦ ወደዚህ ኳስ ሜዳ መምጣት ስለምችል እጅግ በጣም ልዩ ስሜት ነው የሚሰጠውና በጣም ደስ ይላል በማለት የተሰማውን ደስታ ገልጿል የሳውዲ መንግስት የሴቶችን መብት ለማስከበር እየወሰደ ባለው ስር ነቀል ውሳኔ በሀገሪቱ ከፍተኛ ቁጥር ያላቸው ወጣቶችና በዓለም አቀፍ ማህበረሰብ ዘንድ ከፍ ያለ ድጋፍ አስገኝቶለታል። በአንጻሩ እየተወሰደ ያለውን እርምጃ በጥርጣሬ የሚመለከቱት አንዳንድ የሳውዲ ዜጎችና ሃይማኖት አባቶች ዘመን ብለው አደጋ እንዳያመጡብን በሚል የመንግስትን እርምጃ እንደማይደግፉት በተለያየ መንገድ ሀሳባቸውን ሲገልጹ ይሰማል። ለጀርመን ድምፅ ራዲዮ ነቢዩ ሲራክ ከጅዳ ሳውዲ አረቢያ